ምን አይነት ድንቅ ምሽት አሉ፣ የሆላንዱ ጠቅላይ ሚኒስትር ሚስተር ማርክ ሩተ ፓርቲያቸው አሸናፊ ሆኖ መውጣቱን እንዳረጋገጡ ለደጋፊዎቻቸው ባደረጉት የድል ብስራት ንግግር። ምን አይነት ድንቅ ምሽት ለሶስተኛ ጊዜ በስልጣን ላይ ያለው ፓርቲያችን በኔዘርላንድስ ትልቁ ፓርቲ እንደሆነ ቀጥሏል። 28 ፓርቲዎች የተወዳደሩበትና 13 ሚሊዮን የዳች ሕዝብ የተሳተፉበት የትናንቱ ምርጫ የሆላንድን ብቻ ሳይሆን የሌሎችንም የአውሮፓ ህብረት ሀገሮች ልብ አንጠልጥሎ ነበር የሰነበተው። የብሪታንያ ከአውሮፓ ህብረት ለመውጣት መወሰንና በአሜሪካ የዶናልድ ትራምፕ መመረጥ የህብረቱን ሕልውና የሚፈታተኑ አክራሪ የቀኝ ኃይሎችን እንዳንሰራሩ እንደረዳ የሚታወቅ ሲሆን፣ የሆላንዱ ምርጫ ውጤት የእነዚህን ኃይሎች በቀጣይና በሌሎች አባል ሀገሮች የሚኖራቸውን ተጽዕኖ የሚያመላክት እንደሚሆን ነበር የሚጠበቀው። ፀረ እስላምና ፀረ አውሮፓ ህብረት የሆኑት አክራሪ ብሔረተኛው ሚስተር ሄርት ዊልደርስ የሚመሩት ፓርቲ በህዝብ ያለው ተቀባይነት ጨምሮ በምርጫው ካሸነፈ በቅርቡ በፈረንሳይና ጀርመን በሚደረጉ ምርጫዎችም መሰል ብሔረተኛ ፓርቲዎች ተመራጭ እንዳይሆኑ ነበር የብዙዎቹ የአውሮፓ ህብረት ደጋፊዎች ስጋት። ሆኖም ግን ሆላንዶች ከመቸውም ጊዜ ይበልጥ በብዛት ወደ ምርጫ ጣቢያዎች በመጉረፍ በስልጣን ላይ ያለው የሚስተር ሩት የሊበራል ፓርቲ 33 መቀመጫዎችን በማግኘት ትልቁ ፓርቲ እንዲሆን አድርገውታል። ሌሎች የመሃል ቀኝና የአረንጓዴ ፓርቲዎችም በትናንትናው ምርጫ ጥሩ ውጤት ያስመዘገቡ ሲሆን የሚስተር ዊልደርስ ፓርቲ 20 መቀመጫዎችን በማሸነፍ ሁለተኛው ትልቁ ፓርቲ እንደሆነ ታውቋል 150 መቀመጫዎች ባሉት የሆላንድ ፓርላማ አሸናፊው ፓርቲ ብቻውን መንግስት ለመመስረት ቢያንስ ሰባስድስት መቀመጫዎችን ማሸነፍ ይኖርበታል። ይህ ግን በሆላንድ ብዙ ጊዜ የማይታይ ሲሆን አሁንም ሚስተር ሩተ ከሌሎች ለዘብተኞችና ምናልባትም ከአረንጓዴው ፓርቲ ጭምር የጥምር መንግስት እንደሚመሰርቱ ነው የሚጠበቀው። የምርጫውን ውጤትና የሆላንድ ሕዝብ በዚህ ምርጫ ያስተላለፈውን መልእክት ሚስተር ሩተ ለጋዜጠኞች ሲገልጹ የኒዘርላንድስ ሕዝብ በዚህ ምርጫ ሁለት መልእክቶችን አስተላልፏል። አንደኛው የአዳዲስ ፖሊሲዎችና አሰራሮች መሞከሪያ ሳንሆን ኢኮኖሚውን ለማጠናከር እየተወሰዱ ያሉ ፖሊሲዎች እንዲቀጥሉ ነው። ሁለተኛው ከብሬግዚት እና ከአሜሪካ ምርጫ በኋላ ዝና ፈላጊ ፖለቲከኞች በሌሎች አገሮች ቦታ አይደላቸው መሆኑን ነው ብለዋል። የአውሮፓ ህብረትና ባለመንግስታት የምርጫው ውጤት የአውሮፓ ህብረትን እሴቶች ለማስቀጠል የሚረዳና የሚያበረታታ ነው በማለት ደስታቸውን ለሆላንድ መንግስትና ህዝብ እየገለጹ ነው። የጀርመኗ ቻንስለር ወይዘሮ ሜርከል እለቱን ትልቅ የዴሞክራሲ ቀን ሲሉት የኮሚሽኑ ፕሬዚዳንት ደግሞ መቻቻልን ባህሉ ያደረገ ህዝብ ድል ያደረገበት ነው ብለዋል። የትናንቱ የሆላንድ ምርጫ ውጤት የምርጫ ውጤት ትንበያዎች ትክክለኛነትም የተረጋገጠበት ሆኗል። የጠቅላይ ሚኒስትር ሩተ ፓርቲ ይቀንሳል፣ ግን አብላጫ ድምፅ ያገኛል። አጋር ፓርቲው የነበረው የሌበር ፓርቲ ደግሞ በህዝብ ይቀጣል ተብሎ ነበር። ሁሉም እንደተባለ ሆኖ የሌበር ፓርቲ 27 መቀመጫዎችን በማጣት ትልቁ ተሸናፊ ሆኗል። የሚስተር ዊልደርስ ፓርቲ ካለፈው ተጨማሪ አራት መቀመጫዎችን በማግኘት ሁለተኛው መሆኑ የሚታወቅ ሲሆን የአረንጓዴው ፓርቲ ግን ከአራት መቀመጫዎች 14ን በማግኘት ብዙዎችን አስደንቋል። በብዙዎች ዘንድ ይህ የኔዘርላንድስ የምርጫ ውጤት በድህረ ብሬግዚትና ትራምፕ ዘመን በጸረ አውሮፓ ህብረት አክራሪ ኃይሎች ላይ የተገኘ ድል እንደሆነ ተቆጥሯል። ሆኖም ግን የሆላንዱ ምርጫ ሚስተር ዊልደርስን ከፖለቲካው መድረክ ያስወጣ ሳይሆን እንደውም ተጨማሪ መቀመጫዎችን ያስገኘ ነው በማለት የሚከራከሩ አሉ። በሉቨን ዩኒቨርሲቲ የፖለቲካል ሳይንስ የዶክትርና ትምህርታቸውን እየተከታተሉ የሚገኙት ሆላንዳዊ ሚስተር ዋውተር ቫን አከር ድሉ መጋነን የለበትም ብለዋል ለዶቼ ቬሌ በሰጡት አስተያየት። በኦስትሪያም የአረንጓዴው ፓርቲ እጩ አሸናፊ የሆኑበት የፕሬዝዳንታዊ ምርጫ ነበረን ሰዎች ያን በአክራሪዎች ላይ የተገኘ ድል ያደርጉታል ግን አሸንፈው ነበር ማለት ይቻላል በኒዘርላንድ ስም እንደዚሁ ነው ዊልደርስ ተሸንፈዋል ይባላል ግን ከሁሉም ፓርቲዎች ተጨማሪ መቀመጫዎችን ያገኙት እሳቸው ናቸው በማለት አክራሪነት ተሸንፈዋል ማለት ስህተት ነው ብለዋል ሚስተር ዊልደርስ ምንም እንኳ የሚቋቋመው ጥምር መንግሥት አካል ባይሆኑም በሆላንድ ብሎም በአውሮፓ ፖለቲካ ላይ ተጽዕኖ ፈጣሪ ሆኖ መቆየታቸው ግን የማይቀር ነው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራሰልስ።